የደቡብ ሱዳን ፕሬዝደንት ሳልቫኪር አዲስ የብሔራዊ አንድነት መንግሥት መስርተዋል። ፕሬዚደንቱ ካቢኔውን ያውጣጡት በእርስ በርስ ብጥብጡ ውስጥ ባላንጣ ሆነው ሲዋጉ ከሰነበቱት ወገኖች መሆኑ ታውቋል። ፕሬዝደንት ኪር ከሾሟቸው ሰላሳ ሚኒስትሮች አስራ አራቱ የወጡት ከቀድሞ ተቀናቃኝ ሪያክ ማቻር ወገን ነው። ሚኒስትሮቹ ዛሬ ዋና ከተማዪቱ ጁባ ላይ ቃለ መሀላ ፈጽመዋል። የአዲሱ መንግስት ምስረታ ባለፈው ነሐሴ የተፈረመውን የሰላም ስምምነት ተግባራዊ ለማድረግ የሚያስችል አንድ ታላቅ እርምጃ እንደሆነ እየተነገረ ነው። አዲሱ የብሔራዊ አንድነት መንግስት ዛሬ የመጀመሪያ ስብሰባውን አካሂዷል። መንግሥት በርስ በርሱ ጦርነት ወቅት ጠላቶች የነበሩትን ሰዎች ያቀፈ ሲሆን ሀገሪቱ እንድታገግም ከተፈለገ አብሮ መስራት ግድ ይላቸዋል። ዘጋቢያችን ጄሰን ፓቲንኪን ከጁባይ ላከውን ዘገባ አዳነች ፍሳሐዬ ታቀርበዋለች። የደቡብ ሱዳን ተቀናቃኝ ፖለቲከኞች ለሁለት ተኩል ዓመታት ያህል የእርስ በርስ ጦርነት ሲካሄድ ከቆየ በኋላ ለወራት ያህል ሲጓተት የቆየውን የሽግግር መንግሥት ለመመስረት በቅተዋል። ፕሬዚደንት ሳልቫኪር ዛሬ 30 የካቢኔ ሚኒስትሮች ቃለ መሐላ እንዲፈጽሙ አድርገዋል። ከእነሱም 14ቱ አሁን ተቀዳሚ ምክትል ፕሬዚደንት በሆኑት የአማጽያኑ መሪ ሪያክ ማቻርና በሌሎች የፖለቲካ ቡድኖች የተመረጡ ናቸው። የሽግግር መንግሥት መመስረቱ ፕሬዚደንት ኪር እና ማቻር በዓለም አቀፍ ተጽዕኖ ከስምንት ወራት በፊት የፈረሙትን የሰላም ስምምነት ለመተግበር ወሳኝ ነው። ማቻር ዛሬ ለሚኒስትሮች መማክርት ባደረጉት ንግግር በጦርነት የተበጣጠቀችው ሀገር ኢኮኖሚ እንዲያገግም ጦርነት መቆም አለበት ብለዋል። እንደ እኔ ከሆነ ይህ የሚኒስትሮች መማክርት የሚገጥመው ተግዳሮት ሀገሪቱን የማረጋጋት ጉዳይ ነው። እኛም ጉዳዩን ለሚኒስትሮቹ መማክርት ብቻ አንተወውም የሁላችንም ሥራ መሆን አለበትና። ፕሬዚደንት ኪር ደግሞ እርቅ ለማውረድ ሲባል በሕዝቡ መካከል ያለውን ምሬት ወደ ጎን እንዲተው አሳስበዋል። ይቅር ስለ መባባል ጉዳይ ያለኝ ትንሽ እውቀት እንደሚነግረኝ ይቅር ስትል ምሬቱን ትረሰዋለህ። እኛ የሚያስፈልገን ደግሞ ይህ ነው። ሁለቱም ወገኖች የፈረሙት የሰላም ስምምነት የሽግግር መንግሥት የኢኮኖሚና ወታደራዊ ለውጦች እንዲያደርግ፣ በ30 ወራት ውስጥ ምርጫ እንዲካሄድ፣ እንዲሁም በእርስ በርሱ ጦርነት ወቅት የጭካኔ ተግባር በመፈጸም የሚከሰሱትን ለፍርድ በማቅረብ ተግባር እንዲተባበር ይጠይቃል። የአፍሪካ ህብረት የጭካኔ ተግባር በመፈጸም የተከሰሱትን ለመዳኘት ችሎት እንደሚመሰርት ባለፈው ዓመት አስታውቋል። መርማሪዎች ሁለቱም ወገኖች የግድያ፣ የሶቀቃ፣ የዘረፋና የጾታ ጥቃት መፈጸማቸውን እንዳረጋገጡም የአፍሪካ ህብረት ጨምሮ ገልጿል።